የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ዲሲ የሚያስተላልፍላችሁ የዛሬ የካቲት 23 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያውያን የአድዋን ድል ትሩፋት ለማስቀጠል ችለዋል። ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ወቅት ተረድተውት በሙሉ ዘምተው እንግዲህ እድል ልናገኝ ችለናል። የታሪክ ተመራማሪው ፕሮፌሰር አየለ በክሪ ነው ቀደም ብለን የሰማናቸው። ዛሬ ምሽት ከሚቀርቡ ዝግጅቶች በአንዱ ሙሉ ሀሳባቸው ይደመጣል። ጤና ይስጥልኝ፣ እንደምን አምሽታችኋል? የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ያለው ስርጭቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ በሚዘልቀው መሰናዷችን የሙዚቃ ቃናን ጨምሮ ሌሎች ዝግጅቶችም ተካተዋል። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። 128ኛው የአድዋ ድል በዓል በአዲስ አበባ ከተማ መልኩን ቀይሮ ተከብሯል። ባለፉት ጥቂት ዓመታት ከአከባበሩና ከክብረ በዓሉ ከሚካሄድበት ቦታ ጋር በተገናኘ ከፍተኛ ውዝግቦች የታዩበት የአድዋ ድል በዓል ዛሬ ከሶስት ሳምንት በፊት በተመረቀው የአድዋ ድል መታሰቢያ ሙዚየም ነው የተከበረው። በመከላከያ ሰራዊት አዘጋጅነት በተከበረው በ128ኛው የድሉ መታሰቢያ በዓል ላይ በመንግስት የተጋበዙ ታዳሚያም ብቻ ናቸው የተሳተፉት። ወትሮውን በፒያ ፒያሳ ሚኒሊክ አደባባይ በዓሉን ያከብሩ የነበሩ የአዲስ አበባ ከተማ ነዋሪዎች ዛሬ በአደባባዩ ሚሆን ከአደባባዩ ትይዩ በስተ ደቡብ ዝቅ ብሎ በታነጸው የድሉ መታሰቢያ ሙዚየም ውስጥ በዓሉን ማክበር የሚችሉበትን እድል አላገኙም። በዙሪያው ከፍተኛ ጥበቃ ሲያደርጉ የነበሩ በርካታ የጸጥታ ኃይሎች አስቀድሞ መግቢያ ፈቃድ ከተሰጣቸው ውጪ ወደ ስፍራው ማንም ሰው እንዳይገባ ከማለዳው ጀምሮ ከፍተኛ ጥበቃ ሲያደርጉ እንደነበር በስፍራው ቅኝት ያደረጉ የአሜሪካ ድምፅ የአዲስ አበባ ባልደረቦች ተመልክተዋል። በበዓሉ ላይ ለመሳተፍ የተዘጋጁ የአድዋ ባዶ እግር ፕሮጀክት ተሳታፊ 25 ጋዜጠኞችና የብዙሀን መገናኛ ባለሙያዎችም ዛሬ ከማለዳው ጀምሮ በእስር ላይ ውለው ተለቀዋል። ስለ ሁኔታው ለአሜሪካ ድምፅ አስተያየቱን የሰጠ አንድ የፕሮጀክቱ አባል ጋዜጠኛ አድዋ ባዶ እግር በሚል ስያሜ የአድዋ ዘማቾችን ለማስታወስ ከስድስት ኪሎ አካባቢ በባዶ እግራቸው ወደ ፒያሳ ምኒልክ አደባባይ ለመጓዝ በመሰባሰብ ላይ እያሉ ቀድመው ወደ ነሻው ስፍራ የደረሱ 25 አባላት ናቸው በፖሊስ የተያዙት፣ ብለዋል። 25ቱ ጋዜጠኞችና የመገናኛ ብዙሀን ባለሙያዎች ጉለሌ ክፍለ ከተማ ወደሚገኝ ላዛሬስ ፖሊስ ጣቢያ ተወስደው ቃላቸውን መስጠታቸውን አስተያየቱን የሰጠን ጋዜጠኛ ተናግሯል። ሀያ አምስቱ ግለሰቦች በፖሊስ ጣቢያው ከዋሉ በኋላ አመሻሽ ላይ ከ12 ሰዓት በኋላ በመታወቂያ ዋስ እንደተለቀቁም የገለጸ ሲሆን የአሜሪካ ድምፅም ይህንኑ አረጋግጠዋል። የህዝብ በዓል የሆነው የአድዋ በዓል በይፋ የሚከበርባቸው ስፍራዎች ባለፉት ሶስት አመታት የተቀያየሩ ሲሆን ዘንድሮ ከመንግስት ተጋባዦች ውጪ ለሌሎች አካላት በዓሉን የሚያከብሩበት እድል አለመኖሩ ቅሬታ እንደፈጠረባቸው አስተያየት ሰጪዎች ተናግረዋል። ከመንግስት ቁጥጥር ውጪ ያሉ የመገናኛ ብዙሃን በአድዋ ሙዚየም የነበረውን በዓል ለመዘገብ ፈቃድ አልተሰጣቸውም። ባለፈው ዓመት በነበረው ክብረ በዓል ላይ የጸጥታ ኃይሎች በወሰዱት እርምጃ አንድ ሰው ሲገደል በርካቶች መጎዳታቸው ይታወሳል። ቀይ ባህር ላይ በየመን ሁቲዎች የተመታች አንድ መርከብ ለቀናት ውሃ ላይ ከቆየች በኋላ መስጠሟን ባለስልጣናት ዛሬ ቅዳሜ አስታወቁ። እስራኤል በሐማስ ላይ በጋዛ ሰርጥ ከምታካሂደው ጦርነት ወዲህ የወደመችው የመጀመሪያ መርከብ መሆኗን አሶሴትድ ፕሬስ ዘግቧል። ሩቢማር የተባለችው የጭነት መርከብ የሰጠመችው ሁቲዎች ከእስያ ወደ መካከለኛ ምስራቅና አውሮፓ በሚወስደው የጭነትና የኃይል ማመላለሻ በሆነችው ወሳኝ የውሃ መስመር ላይ የሚመላለሱ መርከቦችን ማጥቃት በመጀመሩበት ወቅት ነው እንደ መቆጣጠር የካቲት 18 በሁቴዎቹ ጸረ መርከብ ሚሳይል የቀይ ባህርን እና የኤደን ባህር ሰላጤን በሚያገናኘው በባብ ኤልማንዴብ ስርጥ የተመታችው መርከብ ለቀናት ወደ ሰሜን አቅጣጫ ለመጓዝ እየቀዘፈች ስትቃተት እንደነበር ተገልጿል። በርካታ መርከቦች ከዚህ መስመር ራሳቸውን እያራቁ ሲሆን የዚች መርከብ መስጠብ መርከቦች ከአካባቢው የበለጠ እንዲርቁ ሊያደርግ ይችላል ተብለዋል። ይህም ለመርከቦች የሚሰጠው የዋስትና መድህን ዋጋ እንዲጨምር ሲያደርግ የዓለምን የዋጋ ግሽበት ከፍ ሊያደርግ በአካባቢ የሚተላለፉ የእርዳታ ጭነቶችን ሊጎዳ እንደሚችል ተመልክተዋል። በማዕከላዊ ምስራቅ አሜሪካ የምትገኘውና ቤንዝ የተባለችውን አገር አርማ ያነገበችው ሩቢ ማር መሰረቱን ሊባኖስ ባደረገ ድርጅት የምትተዳድር ንብረትነቷ እንግሊዝ ሀገር የሚገኝ አንድ የጭነት መርከብ ኩባንያ መሆኗ ተገልጿል። በዩናይትድ ስቴትስ የተመሩ በርካታ የአየር ድብደባዎች የተካሄዱባቸው ቢሆንም ሁቲዎቹ አሁንም ጉዳት የማድረስ አቅማቸው እንዳለ መሆኑ ታውቋል። እስራኤል በደቡብ ጋዛ ራፋ ከተማ ባደረሰችው የአየር ድብደባ 11 ሰዎች ሲገደሉ ወደ 50 የሚሆኑት ደግሞ መቁሰላቸውን የጋዛ ጤና ሚኒስቴር ዛሬ ቅዳሜ አስታወቀ። ሚኒስቴሩ እስራኤል ራፋ ውስጥ ካለው ኢምራቲ ሆስፒታል ውጪ የሚገኙ ድንኳኖችን ኢላማ በማድረግ 11 ሰዎችን ስትገድል ወደ 50 የሚጠጉትን አቁስላለች ብሏል። ከሟቾቹ መካከል በሆስፒታሉ ስራ ላይ የነበሩ አንድ ነርስና የጤና ባለሙያ እንደሚገኙበት ሚኒስቴሩ አስታውቋል። በመጨረሻም ባለፈው አመት በዩናይትድ ስቴትስ ፕሬዚደንት ቀዳማይ እመቤት ጅል ባይደን የተበረከተለትን የግራሚ ሽልማት ያሸነፈው ኢራናዊ ዘፋኝ ሸርቪን ሀጂፑር ኢራን ውስጥ ከሶስት አመት የሚበልጥ ስርዓት ተፈረደበት። ሀጂፑር የተሸለመው እንደ ኤሮፓ አቆጣጠር በ2022 ሂጃብ በአግባቡ አልተከናነብሽም በሚል የተገደለችውን ማሻ አሚኒን በመደገፍ ባወጣው አገራዊ ዜማ ነው። ሀጂፑር ዜማውን ኢራን የብሔራዊ ምክር ቤት ምርጫ በምታካሄድበት ተመሳሳይ ቀን በኢንስታግራም የማህበራዊ መድረክ ላይ ማውጣቱ ለ ተፈረደበት እስራት ተጨማሪ ምክንያት ሆኖበታል። ሶስት አመት ከስምንት ወራት የተፈረደበት ሀጂ የተከሰሰው ስርዓቱን በመቃወም ፕሮፓጋንዳ በመንዛትና ሰዎችን ለተቃውሞ በማነሳሳት ነው። ፍርድ ቤቱ በድምፃዊ ላይ የሁለት ዓመት የጉዞ ወገዳ የወሰነበት ሲሆን የዩናይትድ ስቴትስን ወንጀሎች አስመልክቶ ዘፈን እንዲያወጣና እነዚያን ወንጀሎችን በኢንተርኔት እንዲያወጣ አዞታል። ባራዬ የተሰኘው የሃጄፖር ዜማ በብዙ ኢራናውያን ዘንድ እንደ ሀገራዊ መዝሙር ተወስደዋል። ዜማውን በርካታ ወጣቶች በማህበራዊ ሚዲያ የተቀባበሉት ሲሆን የአሚኒን ሞት ተከትሎ ኢራን ውስጥ ለተቀሰቀሰው ትልቅ ተቃውሞ ተጨማሪ ድጋፍ ሰጥተዋል። ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ፣ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ የካቲት 23 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በአግባቡ ምርቱ ከአርሶ አደር ወጥቶ ለኤክስፖርተር ድረስ በአግባቡ እየደረሰ አይደለም። በመሀል ላይ መኪኖች የጫኑ መኪኖች ይታገዳሉ በተለያዩ ዘራፊዎች። በየቦታው ዘርፍ ያለ ራሳቸውን ችለው ቡድን እንግዲህ ሰርተው መኪኖችን እያስቆሙ ይዘርፋሉ። የተለያዩ ቦታ ላይ ሹፌሮችን ይታገታሉ። እኒህ የሚቀል ፈደራ አምረው ከፍተኛ የኤክስፖርት እንትን ጎልቶታል። የሰማችኋቸው በውጭ ንግድ ዘርፍ የተሰማሩት አቶ ገንዘብ ደሳለኝ ነው። የኢትዮጵያ የውጭ ምርት ላኪዎች ምሬትና የምርት ገበያ ድርጅቱን ምላሽ ባካተተው መሰናዶ ሙሉ ሀሳባቸው ይሰማል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ እንዲሁ ይደመጣሉ። የድምፅ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። ወደ ቀዳሚው መሰናዱን እንሻገር። በኢትዮጵያ የውጭ ንግድ የአገር ውስጥ ሂደቱና ከናውኑ ምርትን ወደ መዳረሻው ለመላክ የጸጥታ መታወክና ወጥ የግብይት አሰራር ጉድለት ችግር እንደተፈጠረባቸው በዘርፉ የተሰማሩ ባለሀብቶች ተናግረዋል። በየአካባቢው የሚገጥመው በትጥቅ የተደገፈ ዝርፊያ፣ በየመንገዱ የሚጠየቀው ቀረጥ እንዲሁም በክልሎችና በፌዴራል መንግስት መካከል የግብይት መመሪያና አሰራር ወጥነት የሌለው መሆኑ ከተጠቀሱት የዘርፉ ችግሮች ውስጥ ናቸው። በየቦታው ለዝርፊያ በተሰማሩ ሰዎች ከሚጠየቀው የገንዘብ መጠን የተነሳ ወደ ውጭ ላኪ ባለሀብቶችና ሾፌሮች ሹፌሮች ከውጭ ንግድ ዘርፍ ራሳቸውን እያገለሉ እንዳሉም የአሜሪካ ድምፅ ያነጋግራቸው አንድ ባለሀብት ይጠቁማሉ። ኢትዮጵያ የምርት ግብይት መልካም ይዞታ ላይ እንደሚገኝ የሚናገሩት የምርት ግብይት ድርጅት ምክትል ዋና ስራ አስፈጻሚ አቶ መርጊያ ባይሳ ደግሞ ድርጅቱ በሀገር ውስጥ በተለያዩ ክልሎች ባቋቋማቸው ሀያ አምስት ቅርንጫፎች እየሰራ እንደሆነ ገልጸዋል። ደረጀ ደስታ ዝርዝር አለው። በአሁኑ ወቅት ምርቶችን ከኢትዮጵያ ወደ ውጭ ለመላክ በአገር ውስጥ መሟላት ያለባቸውን ሂደቶች እንዳያከናውኑ የጸጥታ ችግሩና ወጥ የግብይት አሰራር አለመኖር ችግር እንደፈጠረባቸው በዘርፉ የተሰማሩት አቶ ገንዘብ ደሳለኝ ይገልጻሉ። የቦሎቄና የማሾ ምርቶችን ወደ ውጭ ሀገር የሚልኩት አቶ ገንዘብ የውጭ ንግድ ምርቶችን ለመላክ አሉብን ከሚሏቸው ችግሮች መካከል ዋነኞቹን ይዘረዝራሉ። አንደኛ ኤክስፖርት ለማድረግ የመጀመሪያው በባንኮች ብድር ኦልሞስት ተዘርቷል ማለት ትችላለ ኤክስፖርቱን በበለጠ እንደ ቀድሞ ለመደገፍ ከፍተኛ የሆነ ችግር አለባቸው። የገንዘብ እጥረት አለ ማለት ነው። አሁን ገንዘብ ብዙ ገንዘብ ሲያበድሉ ኤክስፖርቱን በዛ ልክ ይጨምራል። ሁለተኛ ያለው ነባራዊ ሁኔታ የሀገሪቱ ነባራዊ ሁኔታ ብዙ ችግሮች ያሉ ጦርነቶች በተለያዩ ቦታዎች ነው ያሉት። እነዚህ የምትላቸው ካሽክሮፕ ወይም እነዚህ ኤክስፖርት የሚደረጉ ምርቶች ካሉበት ከአርሶ አደሮች ወደ ባለሀብቱ ወይም ኤክስፖርት ወደሚያደርገው መጋዘን መተው ተበጥሮ ተዘጋጅቶ ወደ ውጭ ለመላክ በየቦታው መንገዶች ተዘግተዋል፣ ይዘጋሉ፣ ሲከሳትን ደግሞ መልሰው ይዘጋሉ። እንዲህ እንዲህ እያሉ በአግባቡ ምርቱ ከአርሶ አደሩ ወጥቶ ለኤክስፖርተር ድረስ በአግባቡ እየደረሰ አይደለም። በመሀል ላይ መኪኖች የጫኑ መኪኖች ይታገዳሉ። በተለያዩ ዘራፊዎች በየቦታው ዘርፍ ያለን ራፋቸውን ችለው ቡድን ቡድን ሰርተው መኪኖችን እያስቆሙ ይዘርፋሉ። በተለያዩ ቦታ ላይ ሹፌሮችም ይታገታሉ። ምን የሚከፈል ራምረው ከፍተኛ የኤክስፖርት እንትኑን ጎልቶታል። ወደ ውጭ የሚልኳቸው ምርቶች በተለያዩ የአገሪቱ አካባቢዎች ከአርሶ አደሮች ጋር ውለታ በመግባት እንደሚያምርቱ አቶ ገንዘብ ይናገራሉ። የሚለማውን መሬት ስፋትና የምርቱን መጠን አስቀድሞ ከአርሶ አደሮቹ ጋር በመነጋገር እንደሚወስኑም ያስረዳሉ። በዚህ መሰረት ከተለያዩ አካባቢዎች ምርቶችን በሚያጓጉዙበት ሂደት በርካታ መሰናክሎች ይገጥሙናል ሲሉ በተለይ ከጸጥታ ችግሮች ጋር የተያያዙትን በምሳሌነት አጉልተው ያነሳሉ። ለምሳሌ ምርቶቹን ከተለያዩ ቦታዎች ወደ መጋዘን ለማስገባት ከደቡብ ጎንደር አካባቢ ወደ ኮምቦልሻ ምርቶቹ ሲጓጓዙ መንገድ ላይ ያሉ የተደራጁ ታጣቂዎች መኪኖችን አግተው ሀያ ሺህ ብር፣ አስር ሺህ ብር እየተቀበሉ ከሳምንት በላይ ታግተው መኪኖቹ የሚቆዩበት ሁኔታ ተፈጥሯል። በየመንገዱ በተለያዩ ቦታዎች ደግሞ ሁለት ሺህ ሶስት ሺህ ቀረጥነው እያሉ ሕገወጥ የታጠቁ ኃይላት እየተቀበሉ ነው ያሉት። በዚህ ምክንያት የትራንስፖርት ባለመኪኖች ማለት ናቸው ትራንስፖርት ባለቤቶች ምርቱ ከተለያዩ ቦታዎች ወደ እኛ ለማምጣት ፍላጎት የላቸውም። በየቦታው ገንዘባቸው ተበልቶ እኛ ግነጃ የሚደርሱት ለመጫን ፍላጎት የላቸውም። ስለዚህ በዚህ ምክንያት ኤክስፖርቱ በትልቁ ተጉርቷል ማለት ነው። የኤክስፖርት ሴክተር አደጋውን ለማስወገድ በሌላ መንገድ አሳብረው ካለፉም በኋላ ጭነው የመጡትን ምርት ለማስመዘን በክልሎች መካከል አለ ያሉት የአሰራር አለመጣጣም ከፍተኛ ችግር እንደሚጋርጥባቸው አቶ ገንዘብ ያስረዳሉ። ከእሷ ዘ ደግሞ ኦሮሚያ ክልል መንገድ ሰብረው የሚሄዱ መኪኖች እንመዘን ሲሉ አይ እናንተ የአማራ ክልል ምርት ስለሆነ አንመዝንም ይባላል። እንግዲህ የኢትዮጵያ ምርት ጋዊ ድርጅት የፌዴራል ተቋም ነው። ይሄ ክም ሀገር ላይ ከባህር ዳር ጭነህ ለምን እንትና ላይ ሶማሊያ ላይ አታስመዝንም? በበተነ ህጋዊ ደረ መረጃ ይዘህ ኤርክ ማስመዘን ትችላለህ። ከአማራ ክልል የጠጥታ ሁኔታውን እያዩ መረጃ ይዘህ እዛው ንግድ ሚኒስቴር አበባ ላይ ተቀምጦ አዳማ ላይ ግን ይከለክላል። የአማራ ክልል አንቀበልም የአማራ ክልል ምርቶችን ኤክስፖርት ምርቶችን አናቀበልም በዛ በክልሉ ይመዘን ይላል ላይ ችግር እንዳለ ብጥብጥ እንዳለ የተለያዩ ተግዳሮቶች እንዳለ እየታወቀ እኒህ ችግሮች ስርአቱ የበለጠ ስራችን እንዳንስራ እንትን አቶ ገንዘብ ሂደቱ ለስራቸው ምን ያህል እንቅፋት እንደሆኑ ቢያስረዱም፣ የኢትዮጵያ ምርት ገበያ ድርጅት ግን ቅርንጫፎቹ አሁንም አገልግሎት እየሰጡ መሆኑን ምክትል ዋና ስራ አስፈጻሚው አቶ መርጋ ባይሳ ይናገራሉ። በአጠቃላይ ሀያ አምስት ቅርንጫፎች አሉን። በኦሮሚያ፣ በትግራይ፣ በአማራ፣ በደቡብ፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ በርካታ ቦታዎች ሀያ አምስት ብራንቾች አሉን። የዌር ሀውስ ብራንቾች። እነኚህ ብራንቾች ምርት የሚቀበሉ ደረጃ የሚያወጡ የሚያከማቹ እና ከግብይት በኋላ ደግሞ ደጆች ምርት የሚያስረክቡ ናቸው። ስድስት ከተሞች ደግሞ ሐዋሳ፣ ሁመራ፣ ጎንደር፣ ነቀምት፣ ጅማ እና አዳማ የኤሌክትሮኒክ የዝግጅት ማዕከላት የተከፈተባቸውና ወደ አዲስ አበባ ሰዎች መምጣት ሳይጠበቅባቸው እዛ ሆነው ምርት መግዛት ወይንም መሸጥ የምችሉባቸው ከተሞች ና። አቶ መርጋ እንደ ማንኛውም አካል የጸጥታ ሁኔታው ሊጫንን ይችላል ሲሉ በተለየ ሁኔታ የድርጅቱን እንቅስቃሴ የሚገታ ችግር እንደሌለ ይናገራሉ። የግብይት ስራው አሁንም በሁሉም ቦታዎች እንደቀጠለና ቀድሞም የጸጥታ ችግሮች በተከሰቱባቸው አካባቢዎች ሳይቀር የተለያዩ የገበያ አማራጮችን ዘርግተው እንደነበረም በማውሳት ይከራከራሉ። ዛ ችግር እንደ ሀገርም እንደ ተቋምም የጸጥታ መስ በምኖርበት ጊዜ ተጽዕኖ ማሳደሩ ማይቀር ነው። በሰሜኑ የሀገራችን ክፍል ከትግራይ ጋር ተያይዘው በነበረው ችግር መሰረት የሰሊጥ ምርት አቅርቦት ላይ በወቅታዊ ሁኔታ ምርቶች እንዳይንቀሳቀሱ አምራቾች ያመረቱትን ምርት ወደ ገበያ እንዳያመጡ የፈጠረው ችግር ነበረ። በወቅቱ ግን የወሰድነው እርምጃ ምንድን ነው? በተለይ በአብረሃ ጅራ፣ በመተማ በዳንሽ አካባቢ ምርታቸውን በአማራጭ ከዴሊቨሪ ሎኬሽናቸው ውጭን በሆን ማምጣትና መገበያየት እንድችሉ ሁኔታዎችን ነው ያመቻቸ ነው። በዛ መሰረት ከሽራሮ አካባቢም ቅርንጫፍ ነበረን እዛም የነበረው ሁመራ አካባቢም የነበረው በችግር በነበረበት ወቅት ሌሎች አማራጮችን እንደወስዱና በሌሎች ዴሊቨሪ ሎኬሽን ምርት እንደቀርብ የተደረገበት ሁኔታ ነው ያለው። አቶ ገንዘብ በአንጻሩ የጸጥታ ችግሮቹ ቅርንጫፎቹ በተቋቋሙባቸው ማዕከላት ሳይሆን በየመንገዱ ባደፈጡ ታጣቂዎች እንደሚያጋጥሙ ይናገራሉ። በየቦታው ለዝርፊያ በተሰማሩ ሰዎች ከሚጠየቀው ገንዘብ መጠን የተነሳ ወደ ውጭ ላኪ ባለሀብቶችና ሾፌሮች ከውጭ ንግዱ ዘርፍ ራሳቸውን እያገለሉ እንዳሉ አቶ ገንዘብ ይጠቁማሉ። ከጎንደር ኤክስፖርት ውጭ ነው ወደ ጅቡቲ የሚገቡ ከአስር በላይ ተሽከርካሪዎች መንገድ ላይ ታግተን ሶስት አራት ሰዓት ያህል እያንዳንዱ መኪና ሀያ ሺ ብር እንዲከፍል ተደርጎ ከዛ በተጨማሪ በተለያዩ ቦታዎች ላይ ሁለት ሺ ብር መንገድ ላይ ተቀብለዋቸው ጅቡቲ ብለዋል ኤክስፖርት የሚያደረጉትን በተመሳሳይ አደጋው ደብረ ታቦር አካባቢ ከመድረሳቸው በፊት እዛ ጫካ ላይ ነው ይሄ ችግሮች የተፈጠሩት ሲሆን ነው ሕገወጥ ታጣቂዎች ታጥቀው ተገራይተው በመሳሰሪ የተሰማቸው ሞቴዎችን አግተው ወደ ጫካ በመውሰድ ይህን ያህል ብር በአካውንት አስገቡ ተብሎ እያስገቡ የቆየ ነው። ከሁላቱ ከሶስት ወር በላይ ቆይቷል። ያልተዘረፈ መኪና የለም። ስለዛ አሁን ጫኚ አገልግሎት የሚሰጡ ባለመኪና ንብረት ያላቸው ባለሀብቶች ጭነትም ለመጫን ፍላጎት እያሳዩ አይደለም። በተመሳሳይ ኤክስፖርት የሚያደርገው ድርጅትን ወይም ባለሀብትም ገንዘቡ አብዛኛውን የሚያልቀው በሽፍቶችና በወንበዴዎች ነው። ስለዚህ ኤክስፖርትን በአግባቡ አብሬት ውስጥ ተረጥሮ ለመለወጥ ከፍተኛ ተግዳሮቶች ገጥሞታል ማለት ነው። አቶ ገንዘብ እንደሚሉት የውጭ ንግዱ ዘርፍ ተግዳሮቶች የጸጥታ መታወክና በብድር መልክ ይሰጥ የነበረው ድጋፍ መቋረጥ ብቻ አይደለም። በመንግስት የሚወጡ መመሪያዎችና ፖሊሲዎችም ሌሎች የዘርፉ ማነቆዎች ናቸው ሲሉ አቶ ገንዘብ ያስረዳሉ። የንግድና ቀጠናዊ ትስስር ሚኒስቴር የሚያወጣቸው የየወቅቱ መመሪያዎች አሉ። በየጊዜው ኤክስፖርቱን የበለጠ እንዲያሳጥም ሳይሆን ተግዳሮት ላይ እንዲወርቅ የሚያደርጉ አዳዲስ መመሪያዎችን በየጊዜው እየከለሰ ሲያወጣ ኤክስፖርትን በከፍተኛ ደረጃ ይጎዳዋል። አንደኛ መንግስቱ ምንድን ነው የሚያደርገው? ከዚህ በላይ ዶላር እንትን እንዳትሉ፣ ለምሳሌ መቶ ሀያ ዶላር ነው። ከመቶ ሀያ ዶላር በታች ውጭ ሀገር ኮንትራት እንዳትወስዱ ይላል። የዓለም የገበያ ሁኔታ ሳያውቁ በራሳቸው የሚወስኑት እንትን አለ። ከዚህ በታች ከውጭ ኮንትራት እንዳትወስዱ ይላል። ውጭ አንስ ደግሞ ዝቅ ብለው ኮንትራት መውሰድ ይፈልጋሉ። ስለዚህ በዚህ ምክንያት ረጅም ጊዜ የመቆየት ዋጋ ያለውን ገበያ ዋጋ ዝቅ ይላል እያለ ኤክስፖርተሩ ይጠብቃል። ምርቶች ደግሞ በአካባቢ ያሉ ምርቶች ሲቆዩ ደግሞ በነቀዝ ይበላሉ። በነቀዝ ይበሉና ጥራት ይጎላቸዋል። ኤክስፖርት ሲደረጉ ምርቱ ይወልቃል። ጥራት ጥራት ይጎላዋል። እኒህም ተደማምረው አሁን ብዙ የኤክስፖርት ስራውን የፈለገውን ያህል እንዳይራምድ አድርገውታል። ሀገሪቱ ከውጭ ንግድ በምታገኘው ገቢ ላይ የግብይት ስርዓት መዘርጋቱ ያለው አስተዋጽኦ እጅግ ከፍተኛ እንደሆነ አቶ መርጋ ያመለክታሉ። በሀገራችን ከግብርና ዘርፍ ከምታገኘው የውጭ ምንዛሪ በተለይ ሀርድ ከረንሲውን አስመልክተው የምመነጨው ገቢ ከግማሽ በላይ የምሆነው በኢትዮጵያ ምርት ገበያ ትራንዛክት የምደረጉ ምርቶች ናቸው። አጠቃላይ በተለይ ሀር ከረንሲውን ከማምጣት አንጻር ከቡና ጀምሮ ከሰሊጥ፣ ከሌሎች የኤክስፖርት ምርቶች በተለይ የግብርናው ምርት ከሚያመነቸው የውጭ ምንዛሪ ከግማሽ በላይ መሆነው በምርት ግብይት የምፈጸምባቸው ናቸው። ከዚህ አንጻር ኦልሞስት ኤክስፖርት የምደረጉ ምርቶች በአብዛኛው ከቡና ጀምሮ በምርት ገበያው የሚያልፉ ናቸው። ከዚህ አንጻር ሀርድ ከረንሲውን ከማስገኘት አንጻር የበኩላችንን ሙሉ በሙሉ ባለቤት ነን ባንለም የሚጠበቅብንን የተሰጠንን ማንዴት በመወጣት ደረጃ በጥሩ ሁኔታ የሚሰራ ነው። አቶ መርጋ የምርት ገበያ ድርጅቱ ፈጥሮታል የሚሉት ዘመናዊ የአሰራር መድረክ የነበሩበትን ክፍተቶች ለመሙላትና ግልጽነትን ለማስፈን ማስቻሉን ይገልጻሉ። በተለይ አርሶ አደሩ የመደራደር አቅሙን ለማጎልበት የሚያስችል መረጃ የሚያገኝበትን መድረክ እንደሆነ በመጥቀስ ይከራከራሉ። የቦሎቄና የማሾ ምርቶች ላኪው አቶ ገንዘብ ደሳለኝ ግን የአቶ መርጋን አባባል አይቀበሉትም። ወረቀት ላይ ይ ብላክ ወይም ዋይት ወረቀት ላይ የተጻፈ ነው። አብዛኛው ወረቀት ላይ የተጻፈ ነው። አሁን እያዘመን ነው። አሁን አንዳንድ ጊዜ ለምሳሌ ስለ ኑሮ ውድነት በደንብ ኒት የሆነ መመሪያ ከላይ ከታች ወርድ ኑሮ ባለ ጊዜ ይሄድና ይጨምራል። የንግድ ተቋሙን ያደርጋል መመሪያ እናወጣለን። እንዲህ ካደረገ እንዴት እናደርጋለን? እንዲህ ካደረገ እንዲህ አድርገን ገበያውን

ሀገሪቱን ተጠቃሚ ለማድረግ ኤክስፖርቶን ተጠቃሚ ለማድረግ አምራችን አርሶ አደር ተጠቃሚ ለማድረግ በየጊዜው የተለያዩ መመሪያዎች ይወጣሉ። መመሪያዎችን እናምባቸውና አተገባበራቸው ዜሮ ይሆናል። ወደ ተግባር አይለውጥ ወደ ተግባር መመሪያውን ያወጣው አካል መልሶ በሌላ መንገድ ያን መመሪያ እንዲጣመም አድርጎ ለወደ ሙስና ወደ ሙስና እንዲገባ በር እንዲከፍት ያደርጉታል። አቶ መርጋ አርሶ አደሩን ተጠቃሚ የሚያደርግ የግብይት ስርዓት ተዘርግቷል ቢሉም አቶ ገንዘብ ደግሞ አርሶ አደሩ በምርት ገበያ ድርጅቱ አማካኝነት እህሉን ሳያስመዝን እንኳ መሸጥ የማይችል ሆነዋል ሲሉ ይሟገታሉ። ገበሬው ያመረተውን ምርት የምርት ገበያ የኢትዮጵያ ምርት ገበያ ድርጅት ሳይመዝነው ምዘና አካሂዶ እሱ መጋዘን ውስጥ ገብቶ ግዢ ተፈጽሞ ካልሆነ በስተቀር ምርቱ ይሄትን ገብታል

የራሳቸው የዙሪያ አሰራር ስላለ ምንም የምንም ኮንትራክት ሰዱ የምርት ገበያ ድርጅት ሳይመዝናም፣ እሱ አንድ ሺ ቁንታል ከሆነ አንድ ሺ ቁንታሏን ብቻ ነው አርሶ አደሩ ለምሳሌ ሀያ ሺ ቁንታል ብንሰበስ ምርት ገበያ ላይ አስር ሺ ብታስመዘግብ፣ አስር ሺን ብቻ ትወስዳለህ። አስር ሺ ይቀልጣል ወደ ምርት ገበያ ታስገባ- ይገባል። መልሰህ ምርት ገበያ ድርጅት ውስጥ አስር ሺን አስገብተህ ምርት ገበያ ላይ ቆይቶ ገሽ ሲገኝ ልክ ደዝላል አቶ መርጋ በበኩላቸው የኢትዮጵያ ምርት ገበያ ብቸኛው አገበያይ ድርጅት አይደለም። የግድ ወደ ድርጅቱ ማምጣት ሳያስፈልግ ለውጭ ገበያ ማቅረብ የሚቻልባቸው አማራጮች እንዳሉ ይጠቁማሉ። ብቸኛው አማራጭ አደለም ብዬ ስል፣ ለምሳሌ አሁን ቡናን ብንወስድ ሌሎች አማራጮች አሉ። በአዋጅ የተሰጡ ሰዎች ምርት ገበያውን ሳይረግጡ ቀጥተኛ ትስስር በመባል ወይንም ደግሞ አምራች ላኪ በመባል የውልና ኢንቨስትመንት ለሌሎች ምርቶች ደግሞ በመባል አመራረት እና አሰራር ከምርት ገበያውም ጋር ሳይገናኙ ምርታቸውን መሸጥ መለወጥ የሚችሉበት ፕላትፎርም አለ። ከዛ ባሻገር ደግሞ በምርት ገበያው ማለፍ የምፈልግ ደግሞ በምርት ገበያው በአማራጭነት መጥቶ ግብይት መፈጸም የምችልበት ሁኔታ ነው ያለው። አስገዳጅ ሁኔታዎች የሉም። ወደ ምርት ድርጅቱ ብቻ እንዲመጣ ምክንያቱም የሉም። በቡና ደረጃ ወደ ሶስት አራት አምስት አማራጮች ናቸው ያሉት። የቀጥታ ትስስር የምባል አለ፣ የአምራች ላኪ አለ፣ የአውትግሮስ ስኪም የምባሉ አሰራሮች አሉ ከምርት ገበያው ውጪ በጥራጥሬና ቅባት እህሎችም ደግሞ የውልና ኢንቨስትመንት እርሻ አምርቶ መላክ የምችልበት ሁኔታ አለ። ከዚ ውጪ ደግሞ በምርት ገበያው ፕላትፎርም በአማራጭነት መጥቶ መገበያየት የምችልበት ሁኔታ ነው ያለው። ስለዚህ ግዴታ አይደለም ነው የሚሉኝ፣ ለምርት ግዴታ አይደለም። ኦልሬዲ በተለይ ቡና ከሁለት ሺህ ዘጠኝ በሀበሻ አቆጣጠር ከሁለት ሺህ ዘጠኝ ጀምሮ እነኚህ በአዋጅ የወጣ አሰራር አለን። የውልና ኢንቨስትመንትም ከሁለት ሺህ አስራ አምስት ጀምሮ ኦልሬዲ የወጣ ስለሆነ አንድ ሰው አርሶ አደሩን ምርት አስመርቶ ግብዓት አቅርቦ ያስመረ በቴክኖሎጂ ደግፎ ያስመረተውን ምርት መልሶ ራሱ ገዝቶ ኤክስፖርት የማድረግ ማንዴት የሚሰጥ አሰራር ተግባራዊ ስለሆነ በምርት ገበያው ላይ ብቻ ታስሮ የሚሄድበት የሌለና እንደ አማራጭነት እያገለገለ ያለ መንግስታዊ ተቋም በተዘዋዋሪ ተጽዕኖ ይደረጋል። ለምሳሌ በምርት ድርጅቱ አማካኝነት ብቻ ካልመጣ ገበያ ላይ አይወጣም የሚልም አይነት ነገር ይሰማል፣ እና ግዴታ አለብን የሚሉ አሉ። በተዘዋዋሪ መንገድ ለገበያ ድርጅቱ እንድናቀርብ ለእናንተ ማለት ነው። በግዴታ ወደ ምርት ገበያው ካልገባ የመባል አሰራር የለም። ፍላጎት ነው ያለው። አስገዳጅ ምርቶች መባሉ ነበሩ። ለምሳሌ አሁን ወይ በቀጥታ ትስስር መተሳሰር መቻል አለበት ወይንም ደግሞ በኮንትራት ፋርሚንግ የታረሰ መሬት መሆን መቻል አለበት። ወይንም በኢንቨስትመንት እርሻ የታረሰ መሆን አለበት። ከዚህ ውጪ ያለው ግን እንደ ሀገር ሞኒተር መደረስ ስላለበት በት ከዚህ ውጭ ያሉት ምርቶች በምርት ገበያው እንዲተላለፉ የተቀመጠ አሰራር አለ። ነገር ግን ለቡና ቅድም እንዳልኩት በቀጥታ ትስስር በአምራች ላኪ በኮንትራክት ፋርሚንግ የተመረጡ ምርቶች የሚሄዱበት አለ። ለጥራጥሬና ለቅባት እህልም አሁን ባልኳቸው በኮንትራክት ፋርሚንግ፣ በኢንቨስትመንት ፋር የተመረጡ ምርቶች የሚሄዱባቸው አሉ። ከዚህ ውጭ ያሉት ደግሞ በምርት ገበያው የሚሄዱበት አግባ አለ። ይሄ ነው ያለው። አቶ ገንዘብ መንግስት በውጭ ንግድ ላኪዎች በኩል ያለውን ችግር ለማስወገድ ባለፈው ታኅሳስ ወር እሳቸውን ጨምሮ ከባለድርሻ አካላት ጋር ውይይት ማድረጉንና ችግሮቹን ለማቅለል ቃል መግባቱን ገልጸዋል። የለንበት አካባቢ የምስራቅ አማራ ደሴ ላይ ስብሰባ ነበር። የክልሉ ንግድ ቢሮ የሚመለከታቸው ባለስልጣን ባሉበት ኤክስፖርቱን ከፍ ለማድረግ ለማሳለጥ እንዴት አድርጋ በሚለው ቦታ ላይ ይህም አሁን ያልነውን ነገር ሆኑ ያለን መቼ ነበር ያቀረቡት? መቼ ነው ይሄ ስብሰባ የነበረ? ቀደማ ስራ ስምንት ውይይት አደርገናል፣ ችግሮችን እንፈታለን ብለዋል። አንድ ባንድ እንፈታለን። እነዚህ መኪኖች መንገድ ላይ የሚታገሱበት ምክንያት የጸጥታ ሁኔታ ነው። መንግስት ጸጥታውን ያስከብራል ብለዋል። በየቦታ ያሉ ቀረጥ የሚከፈሉ መኪኖች ቁሞ ቀረት በየቦታው የኤክስፖርት እንዳይደረሰት የሚያደርጉ ችግሮች ብለዋል ላይ ሚደረግ መንግስት የገባው ቃል ተፈጻሚነት ወደፊት የሚታይ ነው ያሉት አቶ ገንዘብ፣ ችግሮቹ ግን አሁን ድረስ ባሉበት ሁኔታ የቀጠሉ መሆናቸውን አመልክተዋል። ለአሜሪካ ድምፅ ደረጀ ደስታ ነኝ። ጤና ይስጥልኝ። ከአራት ዓመታት በኋላ በአድዋ ከተማ ላይ በተከበረው መቶ ሃያ ስምንተኛ ዓመት የአድዋ መታሰቢያ በዓል ላይ አንድነታችንን እንድናድስ፣ ከታሪካችን ጋር እንታረቅ ሲሉ ጥሪ አቅርበዋል። የቀደሙት አባቶች ታሪክ በሰሩባቸው ተራሮች ላይ ልጆቻቸው የእርስ በርስ መገዳደል ታሪክ እንዳኖሩበት በቁጭት የተናገሩት ፕሬዚደንቷ በአሁኑ ጊዜም በአማራ ክልል የአንድ አገር ልጆች እርስ በርስ እየተገዳደሉ ናቸው ሲሉ ለሰላም ቅድሚያ እንዲሰጥ ጠይቀዋል። ወጌታ አጽባ ይህንን የተመለከተውን ዘገባ ያሰማናል። በሰሜን ኢትዮጵያ ጦርነት ምክንያት ለአራት ዓመታት የአድዋ በዓል ሳይከበር የቆየው ታሪካዊ ስፍራ ዛሬ መቶ ሃያ ስምንተኛው በዓል ተከብሮበታል። በዚህ በዓል ላይ የተገኙት ከሶስት ዓመት ተኩል በኋላ ትግራይ ክልል እንደረገጡ የተናገሩት ፕሬዚደንት ሳህለወርቅ ዘውዴ አባቶች ታሪክ በሰሩበት ተራሮች ላይ ልጆቻቸው የእርስ በርስ መገዳደል ታሪክ እንዳኖሩበት በቁጭት ተናግረዋል። የኢትዮጵያ ህዝብ በዘር፣ በሃይማኖት፣ በጾታ ሳይለይ መሪውን ዳግማዊ አፄ ምኒልክን ጥሪ በመቀበል ተሰባስቦ በመዝመት በነዚህ ተራሮችና ኮረብታዎች ታሪክ እንዳልሰራ ሁሉ ለራሱ ህዝብ ብቻ ሳይሆን ለአፍሪካ አህጉራችን ብቻ ሳይሆን ለመላው ለተጨቆነ ህዝብ ተስፋ የሰጠ ሆኖ ሳለ በዚህች መሬት ወንድም በወንድሙ ላይ ቃታ የሳበበት የተጋደለበት፣ ንጹሐን የተገደሉበት፣ ብዙዎች የተሰደዱበት፣ በርካቶች በገዛ ሀገራቸው የተንከራተቱበት፣ የተፈናቀሉበት፣ ንብረት የወደመበት፣ ሴቶች የተደፈሩበት ሁኔታ ታሪክ ጀብዱ በተሰረረበት ምድር እንዲያ እያደረግ ነው። እነዚህ ተራራዎች ለዚህም እማኝ እንዲሆኑ ያደረግ ነው። ፕሬዝደንቷ በጦርነቱ ወቅት ሰላባ የሆኑ ሴቶችንም በንግግራቸው አስታውሰዋል። በትምህርት ቤት ውስጥ የተጠለሉ የነበሩ ወገኖች መካከል አንዷ ፈንጠር ብላ የተቀመጠች አንዲት ሴትን ለማነጋገር ሞክሬ ነበር። በተፈናቃዮች ካምፕ ጉብኝት ልብን የሚሰብር ነው። ለምን ከቤት ንብረታቸው ወጥተው ዲግኒቲያቸውን አጥተው ቁጭ ብሎ ጉብኝት እና ደግሞ እንመጣለን ልናያቸው ታዲያያችን ሴት ጠጋ ብዬ ሳነጋግራት በጥሩ አልመለሰችልኝም። ጥቂት ያመጣሁትን እቃ እንድታከፋፍልኝም ነበር መጠይቃት ያንቺን እቃ አልፈልግም አለች። በሆስፒታልና በመጠለያ ጣቢያቸው ሄጄ ያየኋቸውን ሴቶች በእጅጉ አስባቸዋለሁ። እች ሴትዮ ለምንድን ነው የምትመልሽልኝ ብዬ ስላት፣ የአንቺ እቃ ብቻዬን ጠላ እየሸጥኩ ያሳደጋቸውን ሁለት ወንድ ልጆቼን ይመልስልኛሉ ወይ ነው ያለችኝ። መልስ የለኝም፣ አይመልስም ብቻ ነው ያልኳት። ጦርነቱ ተዛምቶ በአፋር ክልል ሰመራ ሆስፒታል ሕክምና ላይ የነበሩ የተማረኩ የዋታጋይ ሴቶችንም አግኝቻቸዋሉ ሳናግራቸው ያሉኝ ከልቤ አይጠፋም። ቦታቸው እዛ አልነበረም ትምህርት ቤት ነው ያሉኝም፣ እኛ መመለስ የምንፈልገው ወደ ትምህርት ቤት ነው። ይህንን ወግቼ ያንን አሸንፌ የሚል አላማ አልነበራቸው። በክፍላቸው ግድግዳ ላይም የጻፉት የለጠፉት የአፋር ሕዝብ እንዴት ደግ እንደሆነ ነው። ኢትዮጵያዊ ለኢትዮጵያዊ እንዴት እንደሚረዳዳ ሌሎችም አሉ ብዙ ለትግራይ እናቶች ብርታትን ተመኝተዋል። የግጭቶች መቋጫ ውይይትና ድርድር መሆኑን አስታውሰው ከእልቂት በፊት ችግሮች አስቀድሞ መፍታት እንደሚኖሩባቸው ተናግረዋል። የአድዋ ድል ባለቤት የሆኑ ሕዝቦች ገጽታችን ተበላሽቷልም ብለዋል። በአሁኑ ወቅት በሌሎች ክልሎች የእርስ በርስ መገዳደል እንዳለ የጠቀሙ ሳለወርቅ፣ በሰላማዊ መንገድ መፈታት እንደሚኖሩበት አሳስበዋል። ከአንድ ሳናገግም ሌሎች ችግሮችም ባገራችን ላይ አሉ። በመካከላችን ድልድይ ሳይሆን ግንብ የመገንባት አካሄድም አለ። ዛሬ በሌሎች ክልሎች እንዲሁ ንጹሀን እየሞቱ ናቸው። በአማራ ክልል እንደዚሁ ከውጭ የመጣን ጠላት ሳይሆን የአንድ አገር ልጆች እየተገዳደሉ ናቸው። ህዝቡን በከፍተኛ አደጋ ላይ ላይ እየተጣለ በሌሎችም እንደዚሁ ኦሮሚያም እንደዚሁ ነው የሚሞተው ንጹህ ሰው መሞት የሌለበት ነው እና ይሄ ሁላችንም አያገባኝም ሳይሆን እኔ ላይ አይደርስም ሳይሆን የት ይደርሳሉም ሳይሆን ሁላችንም ነቅተን ይህንን ያለንን ጀግኖች አባቶቻችን እናቶቻችን የሰጡንን ነፃነት አንገታችንን ከፍ እንዳነግ የረዳንን በአንድነት የመስራትን እንደገና ማደስ ያስፈልጋል። ይህ ማለት ከታሪካችን ጋር መታረቅ ነው። ሁሉም ወገን ለሰላም እንዲቆም ጠይቀው የችግሮች ሁሉ ምንጭ ተለይቶ መፍትሄን እንዲበጅም ጠይቀዋል። በርስ በርስ ጦርነት አሸናፊ የለም፣ ይበቃል ጦርነት። ሀገራችን ለመውረር የሚመጣ የውጭ ኃይልን ለመከላከል ብቻ መሆን አለበት ሲሉ ተናግረዋል። ፕሬዚዳንቷ የአድዋ ድል የምስራቅ አፍሪካ ቅርጽ እንዲይዝ ያደረገ ነው ያሉት። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናል ጀኔራል ታደሰ ወረደም የትግራይ ህዝብ ሰላም እንደሚፈልግ በንግግራቸው አጽንኦት ሰጥተዋል። እትስምዕ ስምዕት ፕሪቶርያ ምስ ፌደራል መንግስቲ ኣብ ቅድሚ ዓለም ዝተገብረ ስምዕ ስለ ዝኾነ የሰላም ስምምነቱ ከፌዴራሉ መንግሥት ጋር በዓለም ፊት የተካሄደ ነው። ለዚህ ስምምነት ትግበራ በመትጋት የፌዴራሉ መንግስት ትግራይን ኢላማ ማድረግና ማዳከም ጥቅሙ ስለማይታየን ገንቢ ሚና እንዲኖረው የትግራይ ሕዝብ ይጠብቃል። 128ኛው የዓድዋ ድል በዓል በአዲስ አበባ በዓድዋ ድል መታሰቢያ መከበሩ ታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም። የአድዋ ድል ኢትዮጵያውያን የሀገራቸውን ነጻነት ለማስከበር ለመጀመሪያ ጊዜ ብሔራዊ ሆኖ የተነሱበትና በህብረት ተዋግቶ ያሸነፉበት እንደሆነ የታሪክ ተመራማሪው ፕሮፌሰር አየለ በክር ይናገራሉ። ድሉ በወቅቱ በጥቁር ህዝብ ላይ የነበረውን እሳቤና ተረክ የቀየረ ኢትዮጵያ ብቻ ሳይሆን የአፍሪካን ምልክት ነው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪው ዶክተር ደቻሳ አበበ ናቸው። ይሁንና የአድዋ ድል የአፍሪካውያንና የጥቁር ህዝቦች ድል ምልክቱን እንዲዘከር በሚያስችል መልኩ ባለመሰራቱ ተገቢውን እውቅና አለማግኘቱን ያስረዳሉ። በቅርቡ የተመረቀው የአድዋ ድል መታሰቢያ ሙዚየም አንድ ጥሩ ጅማሮ እንደሆነ ተመራማሪዎች በአብነት ይጠቅሱታል። በቀጣይም ድሉን በሚገባ ደረጃና ክብር ለመዘ የአፍሪካውያን የነጻነት አርአያ ለማድረግ አብልጦ መስራት እንደሚገባ አመልክተዋል። አስማማዋይ ነው። በዚህ ጉዳይ ላይ ቀጣዩን ዘገባ አስተናርቷል። በውጭ አሌውል የትርጉም ቅሰጣ የተለኮሰው የአድዋ ጦርነትና ኢትዮጵያውያን የተቀዳጁት ታላቅ ድል የአውሮፓውያንን የቅኝ ግዛት እሳቤ በወሳኝነት የለወጠ ስለመሆን ይታመናል። በወቅቱ ከዳርዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን ወራሪውን የጣሊያን ጦር ካሸነፉ እነሆ 128 ዓመታት ተቆጠሩም። በየዓመቱ በአገር አቀፍ ደረጃ በድምቀት የሚዘከረው የአድዋ ድል መከበር የጀመረው ጦርነቱ ከተደረገበት 1888 ዓ ም ከሰባት ዓመት በኋላ ነው። የታሪክ ተመራማሪው ፕሮፌሰር አየለ በከሪ የአድዋ ድል ኢትዮጵያን ለመጀመሪያ ጊዜ ብሔራዊ ሆነው በህብርና በፍቅር በመነሳት የአገራቸውን ነፃነት መጠበቅ የቻሉበት ድል ነው ሲሉ ይገልጹታል። በጣም ትልቅ የታሪክ ውጤት ነው። የአድዋ ድል በኢትዮጵያና በጣሊያን መካከል በተደረገ ጦርነት ኢትዮጵያ ማሸነፋን ብቻ የሚገልጽ አይደለም። አድዋ የሚያሳየን ምንድን ነው? በዛን ወቅት የነበረው የዓለምን ሁኔታ በምናይበት ጊዜ የቅኝ አገዛዝነት በጣም በተንሰራፋበት ጊዜ የዩሮፒያን ኢምፔሪያል ኃይል በጣም በሰፈነበት ጊዜ ነው ይሄ ድርጊት የተደረገው ስለሆነም በዛ ስር ያሉትን ሁሉ በቅኝ አገዛዝ ስር ያሉትን ሁሉ ይመለከታል ማለት ነው። ጦርነቱ ድል ከተደረገ በኋላ በአጭር ጊዜ ውስጥ ሰበር ዜና ሆኖ በመላው ዓለም ተሰራጭቶ ነበረ እና በተለይ አውሮፓያኖችን እጅግ በጣም ያስደነገጠ ታላቅ ድል ነው። ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ይህ ወቅት ተረድተውት በሙሉ ዘምተው እንግዲህ እድል ልናገኝ ችለናል። እንግዲህ በዛን ጊዜ አንድነቱ እንዴት መጣ? ያ ህዝብ እንዴት ይህንን ሁኔታ በጣም አስጊ ነው ብሎ ህዝብ ነው ያልኩት፣ እንግዲህ ያ ህዝብ በቋንቋ ሊለይ ይችላል፣ በሃይማኖት ሊለይ ይችላል፣ ግን አንድ ህዝብ ነበረ። በዛን ጊዜ በተለይ አምባላጌ ጀምሮ ነው እንግዲህ አምባላጌ ላይ ነው መጀመሪያ ብሔራዊ የሚባል ጦር ጣሊያንን የገጠመው ለመጀመሪያ ጊዜ ያ እንግዲህ ብሔራዊ ማለት የተለያዩ ህዝቦች ብዝሃንም ቢሆኑ በሀገር ጉዳይ አንድ መሆናቸውን ያሳዩበት አምባላጌ ነው። ከዛ መቀሌ፣ ከዛ ብሎ መጨረሻ ላይ አድዋም ላይ ታይቷል። ከዚህ በፊት ያልታየ ህብረት፣ ከዚህ በፊት ያልታየ ትብብር አሳይተዋል። እና ያ እንግዲህ የእኛ ዘመናዊነት መገለጫ ነው ተብሎ ሊታይ ይችላል። በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህር እና ተመራማሪ ዶክተር ደቻሳ አበበ ደግሞ ያለንበት ነባራዊ ሁኔታ ምናልባትም በበጎ ለምናየውም ለምናማርረውም፣ ምናልባት ብዙዎቻችን የአድዋ ውጤቶች ነን ብዬ ነው የማስበው። ብዙ የታሪክ ባለሙያዎችም እንደዛ እንደሚለው አውቃለሁ። ቢያንስ ቢያንስ እንደ ትልቅ መገለጫችን ሊታይ የሚችል ሁላችንንም በጋራ ሊሸከም የሚችል ትልቅ ምልክት ነው። በቀጥታም ይሁን በተዘዋዋሪ በተለይ በኢትዮጵያውያን ደረጃ ሁሉም አሻራውን ያሳረፈበት አካታች ብለን ልንወስደው የምንችል ድል ነው ተብሎ ነው የሚወሰደው። ለአፍሪካውያን ይህን እንደ ምሳሌ ወስደው ወይም እንደ ምልክት ተወስዶ ሌሎች በጭቆና ውስጥ ያሉት መንገድ እንዳለ እንዲታያቸው ምክንያት ሆኗል ተብሎ ነው የሚወሰደው ወይም የአሸናፊነት መገለጫም ተደርጎ ይወሰዳል። ይሁንና ድሉ የአፍሪካውያንና የጥቁር ህዝቦች የድል ምልክት ሆኖ እንዲዘከር በሚያስችል መልኩ ክብሩንና ደረጃውን የሚመጥን ነገር ባለመሰራቱ የሚገባውን ያህል እውቅና አለማግኘቱን ዶክተር ደቻሳ ይናገራሉም። እውነቱን ለመናገር ያንን የሚመጥን ስራ ተሰርቷል ለማለት አስቸጋሪ ነው። ምናልባት እንደው ትልቅ ነገር ቀርቶ ይቅርና በአድዋ ላይ ኦቶሪቲ ነኝ የሚል የታሪክ ባለሙያ እንኳን ያለባት ሀገር አይደለችም። ኢትዮጵያ ማለት እንደው ወጥ አድዋን ብቻ ከብዙ አንግል ያይ የሚችል እዛ ዙሪያ ያጠነጠነ እንደ ጠቀም ያለ ስራ የሰራ ሰውን እንኳን ማግኘት ከባድ ነው የሚሆነው። ሁላችንም በየአጋጣሚው ከሌላ የአገሪቱ ታሪክ ጋር እንዲሁ በወጣ ገባ ወይም በአገም ጠቀም አይነት ነገር ከመለካካት ውጭ እሱን ብቻ እንደ ትልቅ ኢሹ ተደርጎ በዛ ላይ ብቻ የሚሰሩ ባለሙያዎች እንኳን የሉም። ሌላው ትልልቅ ጉዳይ ቀርቶ እና ምናልባት እንግዲህ የእኛው የኢትዮጵያውያን ባህሪ መገለጫም ሊሆን ይችላል። ብዙ ጊዜ የሰራነውን ነገር ራሳችን የመመስከር በሱ ራስን ከፍ አድርጎ የማውራት እንዲህ አይነት ነገሮች ከባህሉም ጋር ብዙ የተለመዱ እና ምናልባት የዛ ትነጸብራቅ ይሆን የሚል ሀሳብ ሁሉ ሽው ይልብኛል እንጂ አድዋ ሊነገርለት የሚገባውን ያክል የተነገረለት እንደውም ከኛ በላይ እኮ ሌሎች አካላት ናቸው ኦቶሪቲ ተደርገው ብዙም የሚሉለት የሚጻፍለትም፣ የሚነገርለትም እንደው በሰው ልጆች ታሪክ ውስጥ እንደ ተርኒንግ ፖይንት ወይም እንደ ላንድ ማርክ ተደርጎ የሚወሰድ ድል እንደሆነ ሁሉ የሚነግሩን ሌሎች አካላት ናቸው እንጂ እኛ ባለቤቶቹ ያን ያህል ከፍ አድርገን የምናወራለት ድል አይነት አይደለም። ኢትዮጵያውያን የአድዋን ድል ተከትሎ ባሉት ጊዜያት አንድነታቸውን ከማስቀጠል ይልቅ ወደ ውስጣዊ ሽኩቻ መመለሳቸውን የታሪክ ተመራማሪው ፕሮፌሰር አየለ በከር ያወሳሉ። የድሉን ትሩፋቶች ጠብቆ ለሜድ ያልተቻለበት አንዱ ምክንያትም ይህ እንደሆነ ያብራራሉ። እንግዲህ በዛን ጊዜ የተገኙትን ውጤቶች ወደፊት ለመግፋት ባለመቻላችንና ወድ ተመልሰን በቅድመ አድዋ ጊዜ የነበሩ የእርስ በእርስ ጦርነቶች፣ መባላት፣ ራሳችንን ማዳከም እነዛ ሁኔታዎች እንደገና እያንጸባረቁ ማለት ነው። መሪዎቻችንም ሙሉ በሙሉ ሪስክ ወስደው ኢትዮጵያን እንደመለወጥ ፈንታ በትናንሽ ነገር ዲል በማረግ በተለይ ላንድድ አሪስቶክራሲ መሬት ያላቸው ባለአባቶች ጋራ ዲል በማረግ እንደ ሌሎቹ ሀገሮች እንደነ ኮሪያ፣ እንደነ ቪየትናም እነዚህ በሙሉ እራሳቸውን ትራንስፎርም እንዳደረጉ ሀገሮች የራሳችንን ሳናደርግ ቀርተን ው እስካሁን ድረሳለን ማለት ነው። ከአድዋ ድል ማግስት የተነሱ የመበ ጥያቄዎች መሆኑ የአፍሪካ የነጻነት ትግሎች አድዋን የተስፋቸው ምልክት አድርገው አርያነቱን ለማጉላት መሞከራቸውን ዶክተር ደቻሳ ይገልጻሉ። በአንጻሩ የድሉን በረከቶች በማጉላት ኢትዮጵያ የመሪነት ሚና እንዲኖራት ለማስቻል በወቅቱ የተሰራው ስራ ግን በቂ እንዳልነበረ ዶክተር ደቻ ሳይተቻሉ ፓን አፍሪካዊነት ላይ ወይም ፓን አፍሪካኒዝም ላይም ምናልባት አሁንም ሌሎች ፈልገውት የመጡ እንጂ እኛ ወስደን እዛ ደረጃ ደረስነው አይነት መረጃ አናገኝም። በዛ ምክንያት ፓን አፍሪካኒዝም ሀሳቡ ሲጀምር ከሌላም አካባቢ ስለጀመር ምሳሌ የሚሆናቸው ታሪካዊ ክስተት ሲፈልጉ አገኙ። እነሱ አጎሉት፣ እና በኋላ ላይ ያው የነበሩትን ነገስታት በተለይ አፄ ኃይለ ሥላሴ አንዳንድ ነገር እንትን ማድረግ ችሏል እንጂ መነሻውም መድረሻውም ሊሆን ይችል የነበረ አንድ አሸናፊ ሀገር ትልቅ ነገር በእጁ የያዘ እሱ ነበረ ያንን ነገር ማጉላት የነበረበት። በኋላ ላይ ሌሎች አቀንቅነውታል የሚባለውንም የአፍሪካዊነት ስሜት በተለይ ወደ የተባበሩት የአፍሪካ መንግስታት የሚባል ሀሳብ ሁሉ እንደነበረ ይታወቃል። ወደዛ ሁሉ ለመሄድ የነበረውን እንቅስቃሴ ኢትዮጵያ በግንባር ቀደም የመራችው አድዋን ይዛ ማለት ነው ሀገር አልነበረችም። ከዓመታት በኋላ በቅርቡ መሀል አዲስ አበባ የተመረቀውን የአድዋ ድል መታሰቢያ ሙዚየምን ጨምሮ እየታዩ ያሉ ውጥኖች የአድዋ ድልን በማስተዋወቅ በኩል አስተዋጽኦ እንዳላቸው ፕሮፌሰር አየለ በከር ይጠቁማሉ። በይቀጥላልም ድሉን በሚገባው ክብር ለመዘከርና የአፍሪካውያን ምልክት እንደሆነ በሚዘልቅበት ደረጃ አልቆ መስራት እንደሚገባ ይመክራሉ። እስካሁን ይሄ ታሪክን መሸሽ ታሪክን ማዋረድ ማንኳሰስ ምክንያቱም ግዙፍ ነው። ትልቅ ነው። ብዙ ውስጡ እኔ አይቸዋለሁ፣ ጎብኝቸዋለሁ። መሻሻል የሚገባቸው ነገሮች አሉ ግን በቃ ያ አድዋ ምን እንደ የሚመጥን ትልቅ ተቋም ነው ማለት ነው። ቋሚ ነው ማለት ነው። እና ያ እድል ይሰጠዋል፣ ለህዝቡ ሊማር ሊጠይቅ ሊመራመር የሚያስችለው ሁኔታ ተፈጥሯል ማለት ነው። ያንን ደግሞ በአዲስ አበባ መወሰን የለበትም። አንድ በሞባይል መልክ ያለበት መዞርና ህዝቡን ግንዛቤ እንዲኖረው ማድረግ አለብን። ሁለተኛ አድዋ በብዙ አይነት መልክ ሊገለጽ ስለሚችል ያንን የሚገልጹ ሌሎችም ቦታዎች፣ ሙዚየሞች መሰራት አለባቸው ብዬ አምናለሁ። የአዲስ አበባ ዩኒቨርሲቲ የታሪክ መምህሩ ዶክተር ደቻስ አበበም ተመሳሳይ መልዕክት አላቸው። አሁን የተወሰነ እድሜ ደረጃ ላይ የደረሰው ትውልድ የመጣበትን መንገድ አለ። በጣም ብዙ ውጣ ውረዶች አሉ። ይህንን የሚረከበው ከዛ ከታች እየበቀለ ያለው ትውልድ ግን በተለይ ይሄ የአብሮነት ስሜቱን በደንብ ከተጎናጸፈ፣ ከራሱ በላይ አሁን ከተቀመጠበት ሳጥን ውጪ ማሰብም እንዲችል ይሄ ጉዳይ አይደለም እርስ በራሳችን ልንሻማበት የሚገባ ወይንም አንደኛችንን የሚገፋ አንደኛችንን የሚያቅፍ ሳይሆን ለጥቁር ህዝቦች በሙሉ ምልክት ነው ተደርጎ የሚወሰድ ድል ስለመሆኑ ግንባር ቀደምነት የትምህርትና የትምህርት ስርዓቱ ነው ማስኬድ ያለበት በመደበኛነት። ከዛ ውጭ ይህ መደበኛው ያው የትምህርት ቻናሎች አሉ። ሌሎቹም ቢሆኑ እንበል የሚዲያውም የመንግስት አካባቢ ያለው ሪቶሪክ ራሱ የፖለቲካ መሪዎች እነዚህ አሁን እንደው ላለፉት ሰላሳ ምናምን አመታት ይሄ ነገር ከመንግስት ባለስልጣናት አንደበት ላይ በዛ አልነበረም። አሁን የአድዋ ዜሮ ዜሮ የተመረቀው እንግዲህ ሙዚ በጣም ትልቅ ጉዳይ ነው። ይህንን ነገር በደንብ ሊያሳይ የሚችል ኦልሞስት አድዋን መልሶ የማቆም አይነት እንትን ስለሆነ ያንን የሚያይ ከታች አሁንም የሚመጣው ትውልድ አድዋን በዛ አይን ይመለከተዋል። እና ወደፊት የኢትዮጵያውያንን አንድ ላይ የሚያስረን ምንኮራበት ብቻ ሳይሆን ሌሎችም እኛን እንደ መንገድ ጠራጊ ሊያዩን የሚያስችል ድል መሆኑን የሚያስመሰክር ሙዚየም መስሎ ነው የሚሰማኝና ያለኝ አስተያየት ይሄ ነው። ኢትዮጵያውያን የካቲት 23 ቀን 1888 ዓ ምት በአድዋ ተራሮችና ገመገሞች ላይ ኢትዮጵያን ቅኝ ለማድረግ ከመጣው የጣልያኑ ጦር ጋር ለነፃነታችሁ ተፋለሙ። የድሉ ምስራች የተሰማው ጦርነቱ ገና በተጀመረበት ማለዳ ነበር። ጦርነቱ እኩለ ቀን ገደማ ሲያበቃም በንጉሠ ነገሥቱ ዳግማዊ አጼ ምኒልክ የተመራው የጦቢያ ጦር የተሟላው ድል ባለቤት ሆነም። ይህ ክስተትም የዓለምን ታሪክ የቀየረ ሆነ። በዘር ልዩነት ላይ የተመሠረተው የቅኝ ግዛት እሳቤና ትርክት በዓለም ዙሪያ እያፈለሰ ለግፋን ሁሉ የነጻነት ጮራና የተስፋ ራያ አስተጋባም። ሆኑ አስተጋባም። ይህ ድል ከተፈጸመ 128 ዓመታት ተቆጠሩም። ኢትዮጵያውያንም የቀደሙ አባቶቻቸውን መሥዋዕት እየዘከሩ የድል በዓላቸውን እያሰቡ ይገኛሉ። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ከአሜሪካ ድምፅ በመተላለፍ ላይ የሚገኘውን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። በመቀጠል ደግሞ የሳምንቱን አበይት የሙዚቃው ዓለም እፍታዎች የምንጋራበት መሰናዶው የሙዚቃ ቀና ይደመጣል። እንግዲ ሁሉ ይጠብቃችኋል። ጤና ስጥልኝ አድማጮች! በየሳምንቱ በዚህ ሰዓት ዘና የምንልበት የሙዚቃ አቃና ክፍለ ጊዜ አሁን ጀምሯል። ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤ ያለው እንግዶ ወልኔ ነኝ። ሳይንሳዊ ጥናቶች እንደሚያመለክቱት ሙዚቃ ማዳመጥ ስጋትና ጭንቀትን፣ የደም ግፊትን እንዲሁም ውጋትን ሲቀንስ የምንተኛውን የእንቅልፍ ጥራት እንዲጨምር ጥሩ ስሜት እንዲኖረንና አእምሮአችን እንዲነቃ እንዲሁም የማስታወስ ችሎታችን እንዲጨምር ያደርጋል። ስለ ሙዚቃ ጥቅም ይህን ያልካል። ለምን በቀጥታ ወደ ማድመጡ አንገባም? የምሽቱን የሙዚቃ ቃና የምንጀምረው አፍጋት የብላክ ማጂክ ውመን እያለ ካርሎስ ሳንታና በሚጫወተው ነው። ብላክ ማጂክ ውምን ቀደም ብሎ በአንድ በሌላ ባንድ የተቀነቀነ ቢሆንም ውድስታክ በተሰኘውና ከዛሬ 54 ዓመታት በፊት በተደረገው ታሪካዊ የሙዚቃ ኮንሰርት ትውልደ ሜክሲኮ አሜሪካዊው ካርሎስ ሳንታና ከተጫወተው በኋላ የእርሱ መለያ ሆኖ ቀርቷል። ወደ አገራችን መለስ ስንል በመቀጠል የምንሰማት ብርክታዊት ጌታውንን ነው፣ ወይም በመድረክ ስሟ ቤቲጂ ዜማውም ሀገሬ ይሰኛል። I'm <speaking> I'm <in Spanish> ኢቲ ጂን እናመሰግናለን። እያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 2022513505 በዋትሳፕ ላይ ልታደርሱን ትችላላችሁ ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። የሙዚቃ ቃና ይቀጥላል። የማስተናገዳችሁ እንግዲ ወልድ ነኝ። ከ አምሳ ዓመታት በፊት በካሊፎርኒያ የተቋቋመው ጀርኒ የተሰኘው የሙዚቃ ባንድ በእንደ አውሮፓን አቆጣጠር 1981 የለቀቀው ዶንት ስቶፕ ቢሊቪንግ የተሰኘው ይህ ዘፈን በአንድ ወቅት በአይቲዩንስ የሙዚቃ መሸጫ መተግበሪያ ላይ በ21ኛው ክፍለ ዘመን ካልተሠሩ ሙዚቃዎች ምድብ በሽያጭ አንድ ቁጥር ደረጃን ይዟል። እንደምትወዱት ተስፋለኝ። A singer in a snow cave. የጀርኒ ባንድ መሪ ድምፃዊ በሆነው ስቲቭ ፔሪ የተዜመውን ዶንት ስታፕ ቢሊቪንግ ነበር የሰማነው። ሰዎች በማኅበረሰብ ውስጥ ስላላቸው መስተጋብር የዕለት ተዕለት ኑሮውን አድካሚነትና ሰልችነት ያነሳና ግን ደግሞ ተስፋም እንዳለ ይነግረናል። ከትንሽ ከተማ የተነሳችው ልጅና አንድ ከተማ የለጋ ወጣት እኩለ ሌሊት የሚነሳውንና ወዴት እንደሚሄድ የማያውቁትን ባቡሩ ተሳፈሩ ይለናል። ሁላችንም በሕይወት ውስጥ ጉዞ እንደምናደርግ፣ ነገር ግን ሁልጊዜም ወደ የት እንደምንሄድ የምናውቅ እንዳልሆነ የሚያመላክት ይመስላል። ምርጥ ከሆኑ የዓለማችን ዘፈኖች አንዱ ተደርጎ ይቆጠራል። አብራችሁን ስለቆያችሁ አመሰግናለሁ። ለሳምንት ቀጠሮ ይያዝ። ሰላም አድማጮቻችን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታም ስዩም ነኝ። ብርሃኔሉ በቅንብሩ አብራኝ ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።